አውሮፓና ጀርመን፣ ጣልያን ኢትዮጵያን በወረረችበት ጊዜ በጎርጎሪዮስ የዘመን ቀመር ወርሃ የካቲት 19 ቀን 1937 በፋሽስት የጣልያን መንግሥት ሙሉ ኃላፊነት የተሰጣቸው ጀነራል ሩዶልፎ ግራሲያኒ የአዲስ አበባ ከተማ ድሆችና አካል ጉዳተኞች በሚኖሩበት ግቢ አስጠርተው ምጽዋት እንዲሰጣቸው አዘዙ። አብርሃም ደቦጭና ሞጎስ አስጎዶም የተባሉ ሁለት አርበኞች ከድሆችና አካል ጉዳተኞች ጋር ግቢው ውስጥ ገብተው ሁለት ቦምቦች ይወረውሩና ጀኔራሉ ይቆስላሉ። ጀኔራሉ በጅምላ በሺዎች የሚቆጠር የአዲስ አበባ መዲና ሕዝብ ማስገደላቸው ታሪክ ይመሰክራል። የጣልያን ፋሽስት መንግሥት ለአምስት ዓመታት ኢትዮጵያ ላይ በቆየበት ጊዜ የዚሁ መንግሥት ታማኝ በመሆን ያገለገሉ ጀነራል ሩዶልፎ ግራሲያኒ በ1882 ነሐሴ 11 ቀን እንደ ጎርጎርዮስ አቆጣጠር ከሮም ከተማ በ80 ኪሎ ሜትር ርቃ በምትገኘው አፊሌ በተባለች መንደር የተወለዱ ጥር 11 ቀን 1955 ሮም ላይ ከዚህ ዓለም መለየታቸው ይታወቃል። የአፊል ሰሚ ከተማ ከንቲባ ኤርኮሌ ቪሪ እና ሁለት የማዘጋጃ ቤት አባላት ተስማምተው በ180 ሺህ ዩሮ ለግራሲያኒ የጀግንነትና ሀገር ወዳድነት ሐውልት አሰርተው እንደ ጎርጎርስ አቆጣጠር ነሐሴ 11 ቀን በ2012 የምረቃ ሥነ ሥርዓት እንዲፈጸም ማድረጋቸው ይታወሳል። የአፊሌ ከንቲባ ኤርኮሌ ቪሪ ለላዚዮ ክልል አስተዳዳሪ ለኒኮላ ዚንጋሬቲ ለሐውልቱ ማሰራት ገንዘብ ሲጠይቁ በጦርነት የተገደለና ማንነቱ ያልተረጋገጠ ወታደር ሐውልት ለማሰራት ነበር የቀረበው ጥያቄው። የተሠራው ሐውልት ግን ለሌላ ግለሰብ ስለሆነ የሚሰጥ ገንዘብ የለም ተብሎ ተነግሯቸዋል። ይሁንና ነገሩ እዚህ ላይ አላበቃም። ሐውልቱ የሚገኝበት የአፊሌ ከንቲባ ኤርኮሌ ቪሪ እና የማዘጋጃ ቤት ምክር ቤት ሁለት አባላት ጃምፔሮ ፍሮዞኒ እና ሎሬንሶ ፔፔሮኒ ፋሽስት ጄኔራል ሩዶልፎ ግራሲያንን በማወደሳቸውና ሀገር ወዳድ እያሉ በመደስኮራቸው ተከሰው ቲቮሊ ፍርድ ቤት ቀርበው ፍራንቼስኮ መንዲቶ የተባሉ ዐቃቤ ሕግ የአፊሌ ከንቲባ ለሁለት ዓመታት እንዲታሰሩ ሌሎቹ ለአንድ ዓመት ሰባት ወራት እንዲታሰሩ መጠየቃቸውና የፍርዱ ሂደት እየቀጠለ መሆኑ ይታወቃል በሐውልቱ ላይ በየጊዜው ለአንድ ገዳይ ጀግና ብሎ መጥራት ያሳፍራል ብሔራዊ ሐፍረትም ነው የሚል ጽሑፍ እንደሚለጠፍበትም ይታወቃል እንዲፈርስ በግንባር ቀደም የሚከራከረው የጣሊያን ብሔራዊ የአርበኞች ማኅበር ሲሆን ጠበቃው ኤሚልዮ ሪቺ ጉዳዩን አስመልክተው በስልክ እንደነገሩኝ የፋሽስት ሩዶልፎ ግራሲያኒ ሐውልት ይፍረስ አይፍረስ የሚለውን ጉዳይ የሕግ ሂደት እየተካሄደ ይገኛል። ፊታችን ህዳር ወር ሰባት ቀን እንደ ጎርጎርዮስ አቆጣጠር በፍርድ ቤት ቀነቀጠሮ የመጨረሻ ፍርድ ይሰጣል አይሰጥም የሚታይ ይሆናል ብለዋለ። የጄኔራል ሪዶልፎ ግራሲያን ሐውልት ይሁን በሚሉ የቀኝ ዘመም የፖለቲካ ድርጅቶችና አይሆንም በሚሉ ግራ ዘመም ድርጅቶች መካከል ንትርክ ቀስቅሶ እየቀጠለ ነው። ሁለት ጋዜጠኞችን አስተያየታቸው In dicembre, e che a ciò gasite Massimiliano Menichetti i lui. Purtroppo è un segno della sofferenza. Alla metà è... del Cono, e se Aimlecchetinò. Come sempre... ጦርነት አሰቃቂ ነው። ቢሆንም ጦርነት የራሱ ሕግ አለው። በግራሲያን የተፈጸመው ግን የጦርነት ሕግ የተከተለ ሳይሆን በሺዎች ላይ የአጽፋ እርምጃ ነው የተወሰደው። ለቀድሞ ጀኔራሉ ሐውልት ማሰራት ማለት ከረጅም ጊዜ በኋላ ቁስልን መነካካት ስለሆነ ሐውልቱ ባይሰራ ይመረጥ ነበር ብዬ አስባለኝ ነበር ያሉት። ሌላው ጋዜጠኛ ማርኮ ጎይራ አስተያየት ሲሰጡ በአሁኑ ጊዜ ለአንድ ፋሽስት ጄኔራል ሐውልት ማሰራት አጠያያቂ ጉዳይ ነው የተሠራው ሐውልት በማኅበረሰብ መካከል መከፋፈል ፈጥረዋል የጣልያን አርበኞች ሐውልቱ እንዲፈርስ ሲፈልጉ ሌሎችና ሐውልቱ በተሠራበት አካባቢ የሚገኝ ሕዝብና የሕግ አካላት ሁሉም ባይባልም ጄኔራሉ ኢትዮጵያ ውስጥ የፈጸሙት አሉታዊ ድርጊት ይረዳሉ ብዬ አላስብም። ብሔራዊ ማንነት ለመዘከር ከተፈለገ በተለያዩ ጊዜያትና በተለያዩ ሀገራት በተካሄዱ ጦርነቶች ለሀገራቸው ለወደቁ ሐውልት ቢሰራ ይሻል ነበር። ይህም ሀገሪቱ ውስጥ ለሰባ ዓመታት ዝክረ ብሔራዊ ማንነት በተመለከተ ለሁለት ጎራ የተከፋፈለ ማህበረሰብ ለማቀራረብ ይረዳል ብዬ አስባለሁ ነበር ያሉት በዚሁ ጉዳይ ኢትዮጵያውያን አቶ ሃይሎ ጊዮርጊስ እና አቶ መኮንን የሰጡት አስተያየት እንሆ። ነገሮችን ሁልጊዜ መመልከት ያለብን በጊዜ በታሪክ ቀመር አኳያ ሊሆን ይገባል ገሏል። ይሄ ታሪክ የማይክደው እውነታ ነው። ይሁን እንጂ ምናልባት እንደየ አመለካከታችን ይለይ ይሆናል። ይህ ሰው በክፋቱ መታሰብ አለበት ብዬ አምናለሁ። ስለዚህ ያ የተቀመጠለት ሀውልት ባይፈርስና ይህ ሰው ኢትዮጵያ በሚባል አገር ውስጥ የግድያ ሙከራ ተደርጎብኛል በሚል ብዙ ሰው የገደለ ክፉ ሰው ነው ተብሎ ደግሞ እንዲታወስም ባይፈርስ ግድ የለኝም ማለት እችላለሁ ማለት ነው። አቶ መኮንንስ ምን ይላሉ? በእኔ አስተሳሰብ ይሄ ሀውልት ባይፈርስ ጥሩ ነው የሚል ድምዳሜ ነው ያለኝ። ምክንያቱም ለአንድ አገር ታሪክ ነውና ይህንን ታሪክ ማቆየት ከፈለጉ ያቆዩት። ስለዚህ ሀውልት ሲነገር ታሪክንም ወደ ኋላ ዞር ብሎ ማስብ አይቀርምና ይህ ሀውልት የያዘው ትልቁና ረጅሙ ታሪክ ምንድነው? የጠላት ወራሪ ኃይል ወደ አፍሪቃ ሂደው ኢትዮጵያ የምትባልን አገር ለቅኝ ግዛት ብለው ሞክረው ቢሆንም፣ ግን ሙከራቸው እንዲሁ ከሽፎ ውርደትንና ሐፍረትን ተሸክመው የተመለሱበት አገር ስለሆነ ይህንን ውርደት እንዲያው ተሸክመን እንቆይ ብለው ካሉ ሀውልቱን ባያፈርሱ ጥሩ ነው ነው የምለው። ሰውየው ደግሞ እዚያው ተገለው ቢሆን ኖሮ ጀግና ናቸው ይባሉ ነበር። ወደ አገራቸው መተው ታመው የሞቱ ሰው ናቸው። ነገር ግን እዚያው በጦር ሜዳ የሞቱ ብዙ የጦር አዛዦች አሉና ይልቅ ስለነሱም ጭምር ሀውልቱ በስፋት ቢቆምላቸው ጥሩ ነው ነው የምለው። እሺ አባ፣ እስቲ የራስዎ ያስተዋውቁኝ። አመሰግናለሁ። እኔ አባ ተወልደ ፉጅ ይባላለሁ። ከኢትዮጵያ ካቶሊካዊት ቤተ ክርስቲያን እኔ እንደ ግለሰብ ማለት የምፈልገው ታሪክ ምንጊዜ ሞቃሽ ነው። ጥያቄው አሁን ሀውልት የመገንባቱ ወይም ያለመገንባቱ አይደለም። የተገነባው ሀውልት ይፍረስ ብዬ ብል እንኳ የሰራው ክፋትና በደል ከአእምሮ ልፋቅ አይችልም፣ ለትውልድም የሚተላለፍ ነው። በዚህ በኩል ደግሞ ካየነው ሁላችንም የተጠራንበት ጥሪ ደግሞ ልናውቅ ይገባል። ለምህረት ነው የተጠራ ነው፣ ለፍቅር ነው የተጠራ ነው፣ ለበጎነት ለመልካም ስራ ነው የተጠራ ነው። ስለዚህ ከሐውልቱ ጋር ግንኙነት ሊኖረኝ አይችልም። ከታሪኩ ጋር ነው ግንኙነት ያለኝ። የሀገሩ ሰዎች ጀግና ብለው ሐውልት ሊያቆሙለት፣ ለእኔ ግን ጀግና አይደለም። ይህ ሰው ወገኔን የገደለ ወገኔን ያቆሰለ ነው። ከታሪክ ስንነሳ ለእኔ ይህ ሰው ክፉ ሰው ነው። ስለዚህ ሐውልቱ ይቁምም አይቁምም ታሪኩ ከአእምሮ አይፋቅም። ልንነጋገርም የሚገባን ድርጊቱ ሀቅ ነው ወይስ አይደለም፣ ተገቢ ነው ወይስ አይደለም ነው። ስለዚህ በመላው በኢትዮጵያውያን ሕዝብ ላይ ይህ ድርጊት ተገቢ ድርጊት አልነበረም ማለት ነው የምንችለው። አቶ ኪዳነ ዐለማየሁ ከዩኤስ አሜሪካ፣ እስቲ አቶ ኪዳነ ራስዎ ያስተዋውቁ። በጣም አመሰግናለሁ አቶ ጀርመን ሬዲዮንም የድል ስለተሰጠኝ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ሰኘው ድርጅት ዋና ስራ አስኪያጅ አምስት መሰረታዊ ዓላማዎች አሉት። አንደኛው ጣሊያን በኢትዮጵያ ላይ የተፈጸመው ግፍ ተገቢው ካሳ እንዲከፈል፣ ቫቲካን ኢትዮጵያን ህዝብ ይቅርታ እንዲጠይቅ፣ የተዘረፈው ንብረት እንዲመለስ፣ የተባበሩት መንግስታት ድርጅት ያንን የጦር ወንጀል እውቅና ሰጥቶ ፍትህ እንዲገኝ እንዲረዳ እና የመጨረሻው የኢትዮጵያ ጨፍጫፊ ለግራዚያኒ የተሰራው መታሰቢያ እንዲወገድ ለማረግ ነው። በጣም ጥሩ። እንግዲህ እዚህ ጣሊያን ውስጥ አፊለ በተባለ ሰሚ ከተማ የማርሻል ግራሲያን መታሰቢያ ተሰርተዋል። አይሆኑም በሚሉ ግራ ዘመምና ይሁንታ በሚሰጡ ቀኝ ዘመም ድርጅቶች መካከል ንትርክ ጭረዋል። ይሁንና መታሰቢያው በመቃወም በግንባር ቀደም የሚከራከረው በአስሮተ ቃል አምፒ የተባለው የጣሊያን የአርበኞች ግንባር መሆኑ ይታወቃል። ፊታችን ወርሃ ህዳር ሰባት ቀን እንደ ጎርጎር የሰቆጣጠ ጉዳዩ ለፍርድ ይቀርባል ተብሎ እየተጠበቀ ነው። እና አጥር ባለመልኩ አስተያየቶ ይስጡኝ። አመሰግናለሁኝ። ቶ ተግለጭ። ስለዚህ ስለ ጋዚያን የመታሰቢያ ጉዳይ አንቲ የሚያደርገው አስተዋጽኦ እርግጥ የሚያስመሰግን ነው። ግን ከዚያም በላይ ልዩ በእውነቱ ምስጋና የሚገባው የላዚዮ አውራጃ ግዛት ምክር ቤት እና አውራጃ ገዢው ሚስተር ኒኮላዚን ጋሬቴ ናቸው ናውራጃ ግዛቱ ያ ሐውልት እንዲወገድ በመወሰኑ ያውም በአስራ አምስት ቀን ውስጥ ነበረ እንዲሆን የወሰነው እና ለዛ የተመደበው በጀት እንዲቋረጥ በማድረጉ እና ያ ካልሆነ ጉዳዩ ፍርድ ቤት እንደሚቀርብ ተወስኖ አሁን በእነ አንቲም ድጋፍ ጉዳዩ ፍርድ ቤት ቀርቦ፣ ግን በሚያሳዘን ሁኔታ ከአንዴም ሁለቴም ውሳኔ ሳይከናወን ተላልፏል እና አሁን የመጨረሻው ኔ በህዳር ውስጥ እንደሚደረግ ነው ተስፋ የምናደርገው። ይህንም በተመለከተ የጣሊያን ሀገር ያሉ የፍትህ ወዳጆች የኢትዮጵያ ወዳጆች ጣሊያኖችም፣ ኢትዮጵያውያንም፣ ኤርትራውያንም በዚህ ጉዳይ ላይ ገቢውን ጥረት እንደሚያደርጉ ተስፋ እናደርጋለን። በእግዚአብሔር እርዳታ የዛ ግፈኛ ወንጀለኛ ሽፋሽስት ግራዚያኒ ሐውልት እንደሚወገድ ተስፋ አደርጋለሁ። ተክልዝጊ ገብረ ኢየሱስ ለዶይቼ ቬለ ራዲዮ ሮም።